The Voice of America. በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታ ቢኖርም መሰራት ያለባቸው ቀሪ ተግባራት ግን አሉ ሲሉ ከአሜሪካ ድምፅ ጋር ቆይታ ያደረጉ የተፎካካሪ የፖለቲካ ፓርቲዎች አመራሮች ተናገሩ። መስፍን አራጌ ተከታዩን ዘገባ አሰናድቷል። ፍትሐዊና ዴሞክራሲያዊ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም ቅድመ ሁኔታዎች መሟላት ይገባቸዋል ካሉት የተፎካካሪ ፖለቲካ ፓርቲ አመራር አንዱ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ናቸው። እስካሁን ድረስ የተበላሸው አካሄድ መስተካከል ይጠይቃል። ህዝቡም በነጻነት ወጥቶ የሚበጀውን ነገር ማየት፣ መገንዘብ፣ ተወያይቶ መቀበል የሚጠይቅ ነገር ነው። ይሄ ይሄ ነገር ለማሟላት አሁን ባለው ግርግር ሁኔታ አመቻ አይደለም አሁን ሰዓት መራር ውድቀት ጋር ስናነጻጽረው አዲስ ምዕራፍ እየገባን ነው ያለ ሁሉን ነገር በአንድ ጀንበር ማሳካት ባይቻልም መሰረታዊ የሆኑ ዴሞክራሲያዊና ሰብአዊ መብቶች መረጋገጥ ይገባቸዋል የሚል አቋም አላቸው። ማንቀሳቀስ መቻል አለበት። ቁጭ ብሎ መወያየት መቻል አለበት። ለእነዚህ የሚያመች ሁኔታዎች አሉ ወይ? ጥያቄው መሟላት ያለባቸው ነገር እኮ ከተሟላ እኛ ምንም ችግር የለብንም። ያ ህዝቡን እስካሁን ድረስ ማስተማር አልቻልንም። ህዋት አመራር ህዝቡንም ጨፍ ሊዶ ይዞ እኛንም እንዳንንቀሳቀስ ከልክሎ ምንም ግንኙነት አላደረግንም ከህዝቡ ጋር። ህዝቡ የሚያቀን በማዶ ለማዶ ነው። እዚህ አሁን ገብተን አላማችንን ማስተጋባት፣ እንደዚህ የመሳሰሉ ብዙ ስራዎች። ይሄ ደግሞ በተረጋጋ ሁኔታ ነው። በላዩ ላይ ሚሳይል እየተ የተኮሰበት ማሽራሪያ እንትን እየተካሄዱበት የሚካሄድ አይደለም። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር በየነ ጴጥሮስ ምርጫውን ለማካሄድ ሊሟሉ ይገባቸዋል ያሏቸውን ሀሳቦች አንስተዋል። ፕሮፌሰሩ ከነሷቸው ነጥቦች ውስጥ የምርጫ አስፈጻሚዎች አካባቢንና ፖለቲካዊ ወገንተኝነትን ተከትሎ ሊመረጡ አይገባም የሚል ይገኝበታል። ለብቃትና ለተጠያቂነት ትኩረት እንዲሰጠው በማሳሰብ እንደሳቸው አባባል አስመራጮቹ ከተወለዱበት ወይም ካሉበት አካባቢ ወጥተው በሁሉም የሀገሪቱ ክፍሎች ሊሰሩ የሚችሉበት መሰረት ታነጽ ይገባዋል። ከአካባቢና ጥቅም ጋር ያልተገናኘ አሰራር መከተል አለባችሁ። ው አመቱን ሙሉ ስንወግታቸው ያሳለፍ ነው። ነገር ግን ይህንን ያው ስትናገር እሺ ምናምን ይላሉ። እርምጃ ወስደውም ከሆነም ከኛ ድብቅ ነው። ለምርጫ ሂደቱ በሚሰጠው የገንዘብ ድጎማ ዙሪያ ግልጽ መረጃ የለንም የሚሉት ፕሮፌሰር በየነ በጩዎች አመላመል ዙሪያ ማነቆ ያሉትን እንዲህ ገልጸውታል። መመልመሉ ራሱ ችግር አለበት። ይህንን የምንልበት የመንግስት ሰራተኛ ከሆነ ያለ ክፍያ ፈቃድ ወስዶ ነው ምርጫ ተወዳዳሪ መሆኑ ያለበት። የምን አዲስ ህግ ነው የወጣው? ድሮ ያልነበረ ይሄ ሊሆን አይችልም። አብዛኛው ጆዎቻችን መምሪያ፣ የጤና፣ የግብርና፣ ሌላው ብቻ በመንግስት እስራ ቤት ውስጥ እንደ ስምም ሰርቨንስ የሚሰሩ ናቸው። እነዚህ ይህ የምርጫው ሂደትስ ከሶስት ወርም ሊወስድ ስለምችል ደግሞ ሳያገኘው እንዴት አድርገው ነው ቤተሰባቸውን በምን አስተዳድረው እና ይ ጊዜ ለኢትዮጵያ ሁኔታ ጨርሶ የማይሆን ስለሆነ ዴሞክራሲያዊ ስርዓቶች ለመደገፍ ለማደፋፈር ብሎ ያለፈው የኢህአዴግ መንግስት እንኳን ከነደሞዛቸው ነው ፍቃድ እንዲያገኙ ይደረግ ነበረው። ይህንን አሁን አስወጡት። የፓርላማ ተወዳዳሪ ጩ እስከ ሁለት ሺህ ፊርማ ማሰባሰብ ይጠበቅበታል የሚለውን የምርጫ ህግም ተችተውታል። የኢዜማ ሊቀመንበር የሻዋስ አሰፋ በበኩላቸው ምርጫውን ላልታወቀ ጊዜ መግፋት ተገቢ አይደለም፣ ግን መሰራት ያለባቸው ተግባራት አሉ ይላሉ። በእርግጥ በቀሩት ወራት በትክክል የፓርቲዎች ቁጥር ታውቆ በተቀመጠው መሰረት መሰረት ያሟሉ ፓርቲዎች ታውቆ በጨዋታ ህግ መሰረት የሚንቀሳቀሱበትና እንደ ልብ አባላቸውን የሚያገኙበት የሚያነጋግሩበት ስርአት መፍጠር ዜጎች በነጻነት ሀሳባቸውን በሰላማዊ መንገድ እንዲጠጡ ማስቻል ከዛ በፊት መሰራት ያለባቸውን ነገሮች ሰርቶ መጨረስ ትክክል ነው፣ ይገባል፣ መሆንም አለበት። እኛም ጥያቄ ነው። ከዛ በተረፈ ግን የዛሬ አመት፣ የዛሬ ሁለት አመት፣ የዛሬ ሶስት አመት እያሉ እንዳልታወቀ ጊዜ መቅፋት አንደኛ የህዝቡንም መብት መንፈግ ነው፣ የመውረጥ መብቱት። ሁለተኛ ምርጫ ሳልተደረገ ከዛሬ ነገ ይሻላል ብሎ በእርግጠኝነት መናገር አይቻልም እና በእኛ በኩል እንደ ፓርቲ አሜሪካንና አውሮፓ እንኳን ያልታየ ዘጠና በመቶ ወይም መቶ በመቶ የተሳካለት ምርጫ እናደርጋለን የሚል ግምገማ የለም። ሰባ ሰማንያ በመቶ የዲሞክራሲ መሰረት የሚጣልበት ሂደት ከተሄደ ይሄ ለኢትዮጵያ ከአድዋ ድል ያልተናነሰ ሮሽ ሽግግር ነው። ተፎካካሪ የፖለቲካ ድርጅቶች መንግስት ሊፈጽመው ይገባዋል የሚለውን ከመሰንዘር ባለፈ በራሳቸው በኩል ሊፈጸሙ የሚገባቸውን በተለይ ጠብጫሪ ያልሆነ የፖለቲካ ስርዓት እንዲመሰረት ገፊ እና ተገፊ ያለበት የፖለቲካ ምህዳር እንዳይኖር ከማመቻቸት አንጻር የሚወክሉትን ህዝብ በማስተባበርና በመምከር ደረጃ መጓዝ የሚገባቸውን ያህል አልተጓዙም ብለው የሚወቅሱ ወገኖች አሉ። እንደ ፖለቲካ ድርጅት ስለዚህ የእናንተ አቋም ምንድን ነው ላይ በጣም ትክክለኛ ሀሳብ ነው። በአጠቃላይ ለመናገር ፓርቲዎች በአቅምም፣ በአደረጃጀትም፣ በአስተሳሰቡ በጣም ብዙዎቹ የኢትዮጵያን ሕዝብ የሚመጥን ነው ሆነ ሆነ አናገኛቸውም። ኢትዮጵያ ሕዝብ በባህል በሃይማኖት የታሸ ስርአት ያለው መንግስትን፣ ስልጣንን የሚያከብር ፖሊሲን፣ አብሮት የሚኖረውን ሰው እንደ ሰውነት የሚያይ ነው እና በዚያ ልክ አልተገኙ ጊዜ በዚያ ልክ ለመገኘት መጣር ያስፈልጋል። ከእንደዚህ አይነት ተጠባጫሪ እና ሌላውን ዜጋ ጉዳት የሚቀጥ ቅስቃሴ መቆመ ያስፈልጋል። ይሄ ደግሞ የመጀመሪያ ራስን እንደሚያጠፋ ቴሌ በጣም ጥሩ ምሳሌ ነው። መጽሐፉም ይላል ሰይፍን የሚያነሱ በሰይፍ ይጠፋሉ። ሁል ጊዜ እዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በተፎካካሪ ፓርቲዎች የተነሱት የጸጥታና የመንቀሳቀስ ስጋቶች በተደጋጋሚ መነሳታቸውን አስታውሰው ፖለቲካ ፓርቲዎቹ አጋጠመን ያሉትን ችግር ግን በተሟላ መረጃ አስደግፈው አለማቅረባቸው መሆናቸውን በውይይቱ ላይ ገልጸዋል። ከፓርቲዎች የምንጠብቀው አሁንም የመጣው አቤቱታ በጣም ዝርዝሩ የተሟላ አይደለም። አንዳንዱ ማን ፈጸመው፣ መቼ ተፈጸመ፣ እንዴት ተፈጸመ የሚሉት ዝርዝሮች ይጎሉታል። በዚህ አጋጣሚ ፓርቲዎች እነዛን ዝርዝሮች እንድታሟሉልን፣ ማስረጃ እንድታቀርቡልን እንጠይቃለን። የሚነሱ ጉልህ ጥያቄዎችን ለመፍታትም ሆነ መግባባት እንዲደረስ በተፎካካሪ ፓርቲዎች፣ በመንግስትና በምርጫ ቦርድ በኩል የሶስትዮሽ ውይይት እንዲካሄድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዴሞክራሲ በሂደት ውስጥ የሚጎለበት እንጂ በአንድ ጀንበር የተነሱ ጥያቄዎችን ሙሉ በሙሉ በመመለስ የሚፈጸም አይደለም ብለዋል። ሁሉን ነገር ጨርሰን ምርጫ እናርግ ይላሉ፣ የሚያልቅ ነገር የለም። በሂደት ውስጥ የሚዳብር ነገር እንጂ ተቋም ገንብተን ህግ አሻሽለን እኛ ተስማምተን ሰላም አምጥተን ምርጫ እናርግ ካል መቶ ዓመት ሊቆይ ይችላል። እንከናል በሀገር ማግኘት አይቻልም። የአሜሪካ የዳብረ ዲሞክራሲ የሚባለው እንኳ እንደምታዩት በሁሉም ዓለም በምርጫ መሸዋኮት፣ ቅድመ ምርጫ መጨቃጨቅ የተለመደ ባህል ነው። የእኛ ክፉ የሚያደርገው አሸንፈን ስለምንጀምር መሸነፍን አንቀበል። ምርጫ ሁለት ሺ አስራ ሶስት ውስጥ አስመልክቶ ትናንት በተካሄደ ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ታድመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።